ሰላም ለእናንተ ይሁን። የቅዳሜ ምሽት መስከረም 14 2015 ዓ.ም የጋቢና ቪ መሰናዶ ጀመረ። ከአሁን ሰዓት ጀምሮ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ያዝናናሉ ያልናቸውን የመዝናኛ መሰናዶዎቻችንን እናስደምጣችኋለን። የደንገረማው መሰናዶን የመራው ኤልያስ አስማረ፣ በቅንብሩ ቆንጅታዬ፣ በምሽቱ ዋና አዘጋጅነት ከመላው የአሜሪካ ድምጽ ባለሙያዎች ጋር በመሆን አብራችሁን ታምሹ ዘንድ በአክብሮት እንጋብዛለን። ለምሽቱ ቀዳሚ ያደረግነው ከስዕል ጥበብ ባለሙያው ያደረግነው ቆይታ ነው። ይህ ባለሙያ የአብዲሳ አጋን ታሪክ በኮሚክ መጽሐፍ መልክ በእንግሊዝኛ እና በሰርቢያ ቋንቋ ማሳተም የቻለ ወጣት ነው። ከዚህ በተጨማሪም ደግሞ በወረቀት ሞዛይክ ጥበቦቹ ይታወቃል። እንግዳችን ራሱን ከሚያስተዋወቅበት ቆይታችን ይጀምራል። ስሜ ሚናስ አለፍ የምባላለው ሰአሊ ነኝ። ሕይወቴም በሙሉ ስዕል ስዕል ስፈጥር ሊባል ይችላል። ግን ስዕል ትምህርት ቤት ሄጄ አልተማርኩም። ዩኒቨርሲቲ ሄጄ ተማርኩት ፖለቲካል ሳይንስ እና ኢንተርናሽናል ሬሌሽንስ ነው። ከዛ በኋላ ግን ዞሮ ዞሮ አርቲስት ስለሆንኩኝ ወይም ሰአሊ ስለሆንኩኝ፣ የህይወት ጥሪ ነው የሚባለው እንደ ስራ የያዝኩት ከዛ በኋላ ነው ለመረኩኝ በኋላ ሶስት አመት ሌላ መስሪያ ቤቶች ሰርች፣ ከዛን በኋላ የሙሉ ጊዜ አርቲስት ለመሆን ስኜ ገዛ በኋላ ስራ መስራት ጀመርኩኝ። እንደዛ የጀመርኩት ስጀምር የዘይት ቀለም ስዕሎች መስራት ጀምሬ ነው የጀመርኩት ከዛ አዳዲስ የስዕል አይነቶች በራሴ ጥሬ መስራት ጀምር ያለ። እንግዲህ ያንተ ስራዎች የሚታወቁት ወረቀት ላይ ባለ ሞዛይክ አማካኝነት በምትሰራቸው ስዕሎች ነው እና የስዕል አጀማመርህ እንዴት እንደሆነ አያይዘህ ንገረኝ ና የዚህ አይነት አስተሳሰብ ወይም ዘይቤ ውስጥ እንዴት እንደገባህም አብረህ አያይዘህ ንገረኝ። እንዳልኩሽ ቅደም ጀምር ከልጅነቴ ጀምሮ አስታውሳለሁ ኤሌመንተሪ ስኩል ደብተሮችን በሙሉ በስዕል ስሙ አጭርባቸው ከጀርባ ከፊት ምናምን አስታውሳለሁ፣ በሙሉ እና እያዳበርኩት መጥቼ መጥቼ ከዛን አሁን እንዳልኩሽ ቅድም ምን ተፈጠረ መሰለሽ? አሁን ወደ ፔፐር ሞዛይክ ወይም የወረቀት ስዕሎች የመጣሁበት በእንግሊዝኛ ነሰሰቲ ይባላል ተገድጄ ነው የጀመርኩት የሆነ ጊዜ ላይ ኢትዮጵያ ውስጥ ሁለት ሺ አስራ አምስት ይመስለኛል በፈረንጆች አቆጣጠር ሁለት ሺህ አስራ አምስት ወይም አስራ አራት የዘይት ቀለም ማርኬት ውስጥ አልነበረም። ሾርቴጅ ነበር፣ እጥረት ነበረ። እና ግዴታ ሌላ አማራጭ መፈለግ ነበረብኝ ስዕሎችን ለመስራት። ዝም ብዬ ቁጭ ማለት አልችልም እንደ አርቲስት ወይም እንደ ሰዓሊ። ስለዚህ ቤቴ የነበሩት መጽሐፍቶች፣ እና መጽሄቶች በተለይ መጽሄቶች፣ ብዙ መጽሄቶች ነበሩ ቤት እና እነሱን እየቆራረጥኩኝ መጀመሪያ እንደ ኮላዥ የሚባለው አይነት ቴክኒክ አለ፣ ግን ኮላዥ ብዙ አልወደድኩትም። ሆላጅ ብዙ ጊዜ ከመጽሄት ውስጥ ያሉትን ምስሎች እንደ ራስሽ አርገሽ ተጠቅመሽ ነው መሳሪው። እሱን እኔ እንደ ራሴ የሌላ ሰው ፎቶግራፍ ወይም ሌሎች ምስሎች መጠቀም አልፈለግኩም። እኔ የምፈልገው ከለሮችን ብቻ ነው፣ ያጣሁት ቀለም ስለሆነ ማለት ነው። የዘይት ቀለም ባጣሁኝ ያንን የሚተካልኝ ነበረ የምፈልገው። ስለዚህ ከመጽሄቶች ውስጥ ከለር ያላቸውን ወይም ቀለም ያላቸውን ወረቀቶች ብቻ እየመረጥኩኝ አሁን ለምሳሌ አንድ መጽሄት ውስጥ ፎቶግራፍ ሊኖር ይችላል። ከፎቶግራፉ ጀርባ ሰማያዊ ቀለም ካለ ያን ሰማያዊ ቀለም ጭ መርጭ ወስዳለ። ቀይ ቀለም ካለ ቀዩን ቀለም መርጭ ወስዳለ። አረንጓዴም ካለ እንደዛ እንደዛ እንደዛ እያደረኩኝ ከሁሉም መጽሄቶች ውስጥ ከለርፉል የሆኑት ወረቀቶች ቆርጬ ቆርጬ ቆርጬ አወጣሁኝ። ከዛ ለዘይት ቀለም ያዘጋጀውት ንድፍ ላይ መለጠፍ ጀመርኩኝ። ሳየው አሪፍ ሆኖ መጣ። ከዛን እንደዛ አድርጌ ነው የጀመርኩት። ይሄ ሞዛይክ የሚባለውም ወይም የወረቀት ስዕል የሚባለው እንደዛ ነው የጀመርኩት ነው። እሺ ደግሞ ሌላው ለየት ያለው ነገር ኤንኤፍቲ ወይም ደግሞ ይሄ ነንፈንገብል ቶክል የሚባሉት ተዛማጅ የምስል ቅጂዎች የሚባሉትን ነገሮችንም ትሰራለህ። ምንድን ናቸው እነዚህ ነገሮች? ው ኤንኤፍቲ ማለት ነንፈንጀብል ቶክን ሲሉታል እነሱ። ገንዘብን የገንዘብ ምትክ ሊባል ይችላል በአማርኛ ስንቀይረው ኦንላይን ላይ ሳይበር ኢኮኖሚክ ወይም እንደዚ አይነት ሁኔታ ላይ ብዙ ነገሮችን ለመቀያየር ለመገበያየት ይጠቀሙበታል። የሚባለውን ነገር ስዕል አንዱ ዘርፍ ነው ከዛ ውስጥ። ስለዚህ ማንኛውም አይነት የስዕል ውጤት ልክ እንደ ገንዘብ ወይም አሁን በድሮ ጊዜ አሞሌ ብለን እንደምንጠራው አሞሌ ጨው፣ ልክ እንደዛ መቀያየር ይቻላል ማለት ነው። ቫሊዮ ካለው ወይም ይሄ ጥሩ የስዕል ውጤት ከሆነ ዋጋ ካለው ማንም ሰው ሊቀያየረው ይችላል ማለት ነው ሰዎቹ ዋጋ የሰጡትና የአዋጅ ደግሞ ከጊዜ ወደ ጊዜ እየጨመረ ይመጣል። ስለዚህ እንግዲህ እነ መከያየሪያ ገንዘብ ይሆናል ማለት ነው። እሱን ተጀመርኩኝ ቅርብ ጊዜ ነው። አንድ አመት አልሞላውም። በአጋጣሚ ነው። እሱም ራሱ የሆነ ኮምፒቲሽን ነበረ ስዕሎቻችንን አስገብተን ከተወዳደርን በኋላ ውጭ ሀገር ያለው ካናዳ መሰለኝ የሰው ሰዓት የሚባሉ ፕላትፎርሞች አሉ እና እነሱ አዘጋጁ ይህንን ዝግጅት ከዛ ነሱ ማለት ነው ስዕሎች ያቀረብኩት ከዛ እነሱ ስዕሎች ወደ ኤንኤፍቲ መተቀየሩ ማለት ነው። እና አሁን እነሱም ለመላው ዓለም ላሉ የስዕል አድናቂዎች በሙሉ እያቀረኩኝ በተለይ ትዊተር የሚባለው አካውንት ላይ ወይም ሶሻል ሚዲያ ላይ ብዙ ሰዎች ይገናኛሉ ኤንኤፍቲን ለመገበያየት እና እዛ ላይ ስዕሎችን እያስተዋወቅኩኝ በዛውም የሀገረኝ ባህል እያስተዋወኩኝ። ስሎችን እያቀረብኝ እና እየሸጥኝ ነው ማለት ነው። እዛ ነገር አዲስ ነገር ነው። ምን አይነት የተለየ ነገር አየህበት? ምን ያህል ተስፋ የሚጣልበትስ ነው? ኤን ኤስ ፒ አሁን ወደፊቱ የሚመጣው በሙሉ ሁሉም ነገሮች አሁን የስዕሎቼን ፎቶግራፍ ነው አሁን እየሸጥኩኝ ያለሁት። ራሱ ዋናው ስዕል ደግሞ አለ። እሱም ደግሞ ለሌላ ጋለሪ ወይም ኢትዮጵያ ስላለ ወይም በሌላ ሰው ድጋሚ ልሸጠው ይችላል። እንግዲህ በምስሎች ምን አይነት መልእክቶች ነው ማስተላለፍ የምትፈልገው? የእኔ ስዕሎች አብዛኞቹ የሚያተክሩት በውበት ና ባህል ላይ ነው። ውበት ሳስብ መጀመሪያም የሚመጣለኝ የሴት ውበት ስለሆነ እሱ ላይ ነው አሁን አትኩሬ እየሰራረኝ ያለሁት እና ለምሳሌ አሁን ስነግረሽ ፔፐር ሞዛይክ ስዕሎቼ ላይ ከበስተጀርባ አድርጌ ሁሉም ስዕሎች ላይ የማስገባው ጂኦሜትሪካል ፓተርን ይባላል። ግን እኛ የምናውቀው ጥበብ የሚባለው በተለይ ጥለት ወይም ጥበብ ይባላል። ነጠላና ጋቢ ላይ የምናያቸው ጥበቦች አሉ አደለ? እነሱን ነው አሁን ያመጣሁት እዚህ ላይ። እሱ ልክ እንደ የአሁን የአንድ የሴት ስዕል ስሰራ ወይም የፖርትሬት የሴት ስዕል ስሰራ ከጀርባዋ ያለው ባህል ምንድን ነው የሚለውን ቀጥታ ያለምንም እንትን፣ ያለምንም ኢዝሊ፣ ብቻ በቀላሉ ሰው አንደርስታንድ እንዳያደርገው ነው። ይሄ ነው ካልቸሮች። ሴት ከበስት ጀርባዋ ያለው ካልቸር ምንድን ነው? ይሄ ነው። ያው ታትሰድ ባክግራውንዱ ይሄ ነው፣ አለቀ። ኢንቴግሬትድ ሆኖ በዛ ውስጥ ነው የሚሰራው። ከዛ በተጨማሪ ደግሞ አንድ ያስገባሁት ነገር ምንድን ነው ልብ በሻ ከሆነ አብዛኞቹ ስራዎቼ የሙርሲ ሱሪ ና ሱርማ የሚባሉ ብሄረሰቦች አሉ አይደለ? ወደ ደቡብ አካባቢ ያሉ እነሱ የሚያደርጉት ይሄ ከንፈራቸው ውስጥ የሚከቱት እና ጆሮቸው ውስጥ ቀደው የሚከቱት በእንግሊዝኛ ሊፕ ፕሌት ይሉታል። እና እሱ በጣም ከድሮ ጀምሮ የሚያስገርመኝ ና የሚያስደንቀኝ ነገር ስለሆነ እሱን ከትችዋለሁ፣ አካትችዋለሁ የእኔ ስራዎች ውስጥ ስለዚህ እንደ አርቲስት ነገሮችን መቀያየር ማሳመርም ስላለብኝ ሌሎች ነገሮችን ማካደስ ስላለብኝ ሌላ ተጨማሪ የኢትዮጵያን ባህልንም ከተትኩበት አሁን ሰፌድ የሚባል አለ አረገ ከአክርማ የሚባል ሳር የሚሰራ እሱም ራሱን የቻለ ጂኦሜትሪካዊ የሆነ ውበት ያለው አለ። ስለዚህ የእሱን ውበት ደግሞ አመጣሁኝና እዛ ከተትኩት። ስለዚህ ሁለቱም አንድ ላይ ተታምረው ይሄዳሉ ማለት ነው። ፍሩት ሶፍ ዋር ወይም ደግሞ የጦርነት ፍሬ ብለህ የሰራሃቸው ጸረሞት የመሰሉ ምስሎች አሉ እና ስለ እሱም ትንሽ ብትለኝ ደስ ይለኛል። እንደው ከምን አንጻር ይህንን ሀሳብና አጀንዳ ይዘ ልትሰራ ቻልክ? ምን አይነት መልእክትስ ነው ማስተላለፍ የፈለግከው? በዚህ ስ በጣም አመሰግናለሁ ወይም ጥያቄ ስለጠየቅሽኝ። ብዙ ሰው ኢንስታግራሚን ቼክ ሲያደርግ ፎከስ የሚያደርገው ወይም የሚያተኩረው የወረቀት ምስል ስራዎች ወይም ፔፐር ሞዛይክ አርቶች ላይ ነው። ይህኛውን ብዙ ሰው ይወዳቸዋል፣ ግን ከበስተጀርባ ያለውን ትርጉም ብዙ አተኩሮ አያዩትም። እስካሁንም አሁንም የተወሰነ እየሰራሁ ነው። ሁለት ሺ ሀያ ሁለት ሺ ሀያ አንድ እና ሁለት ሺ ሀያ ሁለት ላይ የሰራቸው ስራዎች ናቸው። የጦርነት ውጤቶች ናቸው። ሮሶፋር ይላል ኢትዮጵያ ውስጥ አሁን እየተካሄደ ባለው ጦርነት ምክንያት የሰራቸው ስራዎች ናቸው ምንድን ነው እየተናገርክ ያለው የተሰማህን ስሜት ነው እየተናገርክ ያለኸው ወይስ ምን አይነት ስሜት ነው እዚህ ላይ ለመግለጽ የሞከርከው መልእክቱ ምንድን ነው እኔ ቴስት ላይ ብዙ ነገር ባረግ ደስ ይለኛል ጦርነት ለማስቆም ግን ምንም አቅም የለኝም ማድረግ የምችለው ነገር ማንጸባረቅ ነው መስታወት መሆን ለማየው ነገር ስለዚህ እያደረግኩት ያለሁት ነገር ምንድን ነው የማየውን እውነታ አንጸባርቆ ድጋሚ ለህብረተሰቡ ለሁሉም ሰው መልሶ ማሳየት ነው። ስለዚህ እያንዳንዱ እየተከሰተ ያለውን ነገር መልሼ እያንጸባረኩኝና እያሳየሁኝ ኤክስፕሬሽን ነው የሚሆነው። ዞሮ ዞሮ ቃሉ በአማርኛ የቅርታ ስሜት መግለጫ ስላላወቁት ስሜት መግለጫ ነው የሚሆነው። አዎ፣ ስለዚህ እሱን ነው የሰራሁት። አሁን ፖስት ያደረግኳቸው ኢንስታግራም ላ የተወሰኑ ናቸው፣ ሌሎች ስራዎችም ብዙ አሉ እና በዚህ ሁለት ዓመት ጦርነት ውስጥ ህይወቴን በሙሉ አይቼው የማላውቀው የሰው ባህሪ ያወቅኩበት ጦርነት ነው እና ግዴታ እውነትን መናገር አለብኝ። እንደ እውነት ደግሞ ያየሁት ይ ነው። አሁን ስለ ኢትዮጵያ ቅድም ጥሩ ጥሩ ነገሮችን ሰርቻለሁ። ፈለግኩትም አልፈለግኩትም እኔ እውነት ነው ሁሉ ጊዜ የምናገረው። እንደ አርቲስትም ሁሉም አርቲስት እንደዛ ነው ማድረግ ያለበት ብዬ አምናለሁ። ባህል ላይ ስመጣ ፔፐር ሞዛይክ አርቶቼ ይናገራሉ። ስለ ባህል፣ ስለ ውበት፣ ሁሉንም ይናገራሉ። ያንን እየሰራው ባለበት ሁኔታ ይሄ ጦርነት ተጀመረ። ግዴታ ደግሞ ይህን ጦርነት ደግሞ መናገር መቻል አለብኝ። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና መሰናዶ ነው። ከሚና ሳለፈውም ጋር የጀመርነውን ውይይት እንቀጥላለን። አልተጠናቀቀም። እዚህ ጋር የሙዚቃ አፍታን ውሰድ። እሱ ባለው ይቀጥላል።

ጋቢና ቤ ይቀጥላል። የምናልፈው ከሙዚቃው በፊት ከሰአሊ ሚና ሳለፈውም ጋር የጀመርነውን ቆይታ ነው የምንቀጥለው። ጥቂት ስለ አብዲስ ጋ መጽሐፈ ደግሞ ነገርኝ። እንዴት ነው ያ የተወለደው? አብዲስ አጋ ድሮ ጀምሮ ማስታውሰ የመጀመሪያ ጀመሪ አብዲስ አጋ የሰማሁት አራተኛ ክፍል አማርኛ መጽሐፍ ወይም ማበረሰ መጽሐፍ ላይ ባጭሩ እንደምንባብ መንባብ አንብበን ነው ያደግ ነው። ዛሬ ነው ማስታውሰው ግን ሙሉ ታሪክ ግን አላውቅና ከዛን ሁለት ሸጥረስ ላይ ታክሲ ውስጥ ሙኜ አስታውሳለሁ። በዛ ጊዜ እንደውም ሙሉ ለሙሉ የስዕል እንትኔ ውስጥ አልገባሁኝ ነበረ። ኤን ጂ ኦ የሰራው የነበረ ዶት ኢትዮጵያ የሚባል እና ወደዛ ስሄድ ታክሲ ውስጥ ነው እሰማለሁ የአብዲሳ አጋን ታሪክ። የአብዲሳ አጋ ጣሊያን ገብቶ ከእስር ቤት ካመለጠ በኋላ የራሱን ጦር እንደገነባ እና ጣሊያን ጦሮችን እና የጀርመን ናዚ ወታደሮች ጦሮችን ሲያጠቃ እንደነበረ ታሪክ አላቀውም ነበረ። አዲስ ነው የሆነ። ልክ እንዳልኩሽ ቅደም አራተኛ ክፍል ምንባብ ላይ የነበረው እንደዚ አይነት ታሪክ አልነበር። ቁንስል ታሪክ ብቻ ነበረች። እና ይኛውም ታሪክ ስሳማ በጣም አዲስ ነገር ሆነብኝ እና ከዛ በኋላ ነው ራሴ መፈለግ የጀመርኩት። በደንብ የእሱን ታሪክ ሙሉ ለሙሉ ማወቅ ፈለግኩኝና መጽሐፉን ፈለግኩኝ። በየመጽሐፍት መደብሮች ግን ላገኘው አልቻልኩም። ብዙ ቦታዎች ፈለግኩኝ አስታውሳለሁ። በጣም ስለፋ ነበር። በዛም ሰከንድ ሀንድ ቦታ ሂድና ፈልጋሉኝ የተወሰኑ እንትኖች መጽሐፍ ተሻጮች የዛኔ ድጋሜ ጊዮርጊስ ተመልሼ ያገኘሁት እና በውድ ዋጋ ገዛሁኝና ያን መጽሐፍ ማንበብ ጀመርኩ ነው እና በጣም በጣም ነው የተደነቁት በሱ ታሪክ። መጀመሪያ ያሰብኩት ኖርማል አንድ ስዕል የኦይል ፔንቲንግ ስዕል ነበር መስራት የፈለግኩት፣ ግን ሳስበው የቢሰገ ታሪክ በአንድ ስዕል ብቻ የሚያቆም አይነት ታሪክ አለ። ብዙ ተከታታይ የሆነ ብዙ ጀብቶዎች አሉት። አንዱን ከአንዱ ለይተሽ ማታስቀሪ ነገር ስለሆነ በምን አይነት ዘይቤ ልግለጸው ብዬ ሳስብ፣ መጀመሪያ ኦፍኮርስ ፊልም ነው ሊሰራለት የሚገባው፣ ግን እኔ ደግሞ የፊልም ሰሪ አይደለሁም፣ ዳይሬክተር አይደለሁም ስለዚህ ሰአሊ ነኝ ልሰራው የምችለው ስዕል ነው። በስዕል ሆኖ ግን በምን አይነት አይነት ስዕል ዘይቤ፣ በምን አይነት ዲስፕሊን ልስራው ብዬ ሳሰብ ኮሚክ ቡክ ወይም ግራፊክ ኖቭል ነው መሆን ያለበት ይህ ነገር። ስለዚህ በዛ መንገድ መስራት አለብኝ ብዬ የወሰንኩኝ ስድስት ወር ወይም ሰባት ወር ፈጅቶብኛል። የእሱን ግራፊክ ኖቭል ለመስራት መቶ አርባ ስድስት ገጾች አሉት። ከዛ በኋላ የጀመርኩት እና እያንዳንዱን ታሪኮች መድፌ እያንዳንዱን ስዕሎች የት ጋ መግባት አለበት፣ የትኛው ታሪክ እንዴት መገለጽ መቻል አለበት፣ የትኛው የት ጋ ቢገባ እንዴት አሪፍ ይሆናል የሚለውን ከባዱ ነገር ምንድን ነው አሳታሚ ማግኘት ነው። በጣም ከባዱ ነገር የሆነብኝ ሰርች ከጨረስኩኝ በኋላ እሱ ተራራ ነው የሆነብኝ። ማንም ሰው ፍሊል አልፈለገም። ለምን እንደሆነ አልገባኝም ስቲል እስካሁን ድረስ። ብዙ መስሪያ ቤቶችን ታናግራቸው ነበር ስፖንሰር እንዲሆኑ ለዚህ መጽሐፍ፣ ግን ማንም ስፖንሰር አጣሁኝ በሚገርምሽ ሁኔታ የሰርቢያ ኤምባሲ ነው ስፖንሰር ያደረገኝ ይህ እንዲታተን። አንድም የሰርቢያን ኤምባሲ እንዳናገራቸው ያደረገኝ ምንድን ነው አዲስ አጋ ከእስር ቤት ያለ ጣሊያን ውስጥ ዩጎዝላቪያዊ ጓደኛ ነበረው። አንድ ላይ ፈሳ እና እስር ቤት ሲያመልጥ እና ጦር ሲገነባም ከእሱ ጋር ሆኖ ነው ያንን ጦር የገነባውና ጣሊያኖችንና ጀርመኖችን ሲያሸንፍ የነበረው። ስለዚህ ዩጎዝላቪያ የድሮ ሀገር ናት። አሁን ተበታትነዋል። ዋናው ሀገር ግን የዛን ጊዜ ዩጎዝላቪያ እያለች ሰርቢያ ነበረች። ይሄንን ስለማቅ ሰርቢያ ኤምባሲ ሄጄ አናገርኳቸው። እነሱ በጥሩ ትን ሁኔታ ተቀበሉኝ ከዛ እነሱ ናቸው ስፖንሰር አድርገው ይህን መጽሐፍ እንዲጠቀሙ ያደረጉት። እና ያ ባጭሩ ይሄ ነው ታሪኩ። የዛ መጽሐፍ በጣም የሚደንቅ ታሪክ ነው። እንደ ሰዓሊ አጠር አድርገህ ንገረኝ እስቲ፣ ያሉ ተግዳሮቶች ምንድን ናቸው? ቅድም እንግዲህ አንዳንድ ተግዳሮቶች ሊሆነ ለየት ያለ ውጤትና ፍሬ ያፈራሉ። ስለዚህ ወደ ሌላ መልካም ነገር ጎትተውሃል፣ የራስህን ቀለም ይዘህ እንድትወጥ አድርገውሃል። ግን እንደ ሰዓሊ ያሉ ተግዳሮቶች ምንድን ናቸው? እንደ ሰዓሊ ያሉት ተግዳሮቶች ወይም ችግሮች የህብረተሰቡ ለስዕል ያለው አተያይ ሊሆን ይችላል። ግን ሙሉ ለሙሉ መፍረድ አይቻልም። እያንዳንዱ አገር ካለው ኢኮኖሚ ጋር ይገናኛል ለአርት ወይም ለጥበብ ያላቸው አተያይ። ስለዚህ ቀስ በቀስ እያደገ መምጣት አይቀርም። ግን ዞሮ ዞሮ ሁሉም ሰው የተወሰነ ያክል ፔንሽን ወይም አትኩሮት ለስዕል ለተለያዩ አይነት የጥበብ ውጤቶች አትኩሮታቸውን ሊያሳዩ ጥሩ ነው ብዬ አስባለሁ። እሱ አንድ ስነ ችግር ነው ወይም ተግዳሮት ነው ብዬ ማስ እሺ፣ ሚናስ በጣም ነው የማመሰግነው ስለነበረን ቆይታ። ከዚህ በኋላ የት እንጠብቀው ሚናስ? በኋላ ብዙ ብዙ ጊዜ እየገደበኝ ነው መስራት የምፈልጋቸው ብዙ እቅዶች አሉ፣ ብዙ ስራዎች አሉ ኖት ሰርች ያስቀመጥኳቸው ብዙ ሰራቸው አሉ። ቀስ በቀስ እንደ ጊዜው ሁኔታ እና እንደ ፈቀደልኝ ሁኔታ አይቼ ማወጣቸው ወይም ለሕብረተሰቡ ማሳያቸው ስራዎች ይኖራሉ። ብዙ ነገር ከኔ መጠበቅ ትችላላችሁ ብዬ ማስቀመጥ እችላለሁ። እኔም በጣም አመሰግናለሁ ይ ቆይታችሁን ከጋቢና ቬጋን ለማድረግ ስለመረጣችሁ እናመሰግናለን። በመቀጠል ደግሞ የምናልፈው ወደ ባህላዊ ክንውን ነው። ጎቤና ሽኖዬ ጭጋጋማው የክረምት ወራት አልፎ የጸደይ ወቅት መግባቱን ተከትሎ የሚከወን የልጃገረዶችና የወጣት ወንዶች ባህላዊ ጨዋታ ነው። ይህ ባህላዊ ጭፈራ በኦሮሚያ ክልል በተለያዩ አካባቢዎች የሚከወን ነው። ወጣቶች ይህን ጨዋታ የሚጫወቱት በየቤቱና በየጎዳናው በቡድን በመሆን አንድ ላይ ተሰባስበው ነው። ይሄ የጨዋታ ጊዜ ታዲያ የመተጫጫ መድረክ እንደሆነም ያነጋገርናቸው ወጣቶች ይናገራሉ። ይህ ባህላዊ ጨዋታ የአዲስ መንፈስ የተስፋ ተምሳሌ ተደርጎም እንደሚታወቅ ወጣቶቹ ይገልጻሉ። ፀሐይ ዳምጠው ቀጥላለች። በኦሮሚያ ክልል በተለያዩ አካባቢዎች እንዲህ የመስከረም ወር ስጠባ ጎቤና ሽኖ የጨዋታን በየጎዳናው በወጣት ወንዶችና ልጃገረዶች መመልከት የተለመደ ነው የጫውታው ዓላማ ክረምት አልፎ የጸደይ ወቅት መምጣቱን ማብሰሪያ ለወራት ተነፋፍቀው በስራ ተጠምደው ያሳለፉ ወጣቶች መስከረም ስጠባ የምስራች የሚያበስሩበት ጨዋታ መሆኑን ወጣቶች ይናገራሉ። ወጣት ብሩክ ግርማ ይህ እየተረሳ የመጣውን የጎቤና ሽኖዬ ጨዋታ ዳግም እንዲያንሰራራ ለማድረግ በአዲስ አበባና በዙሪያው አካባቢ በየዓመቱ ወጣቶችን በማሰባሰብ ባህሉን እያስተዋወቀ ይገኛል። ወጣቱ የዚህን ጨዋታ ታሪካዊ ዳራ ስገልጽ የኦሮሞ ማህበረሰብ ስ ከፈጠራቸው መገዳዊ ስርዓት ውስጥ ከፈጠራቸው ሴቶች አንዱ ዘመንን የሚቀበልበት ስርዓት ይህ ዘመን መለወጫ ስርዓት ደግሞ በአብዛኛው ትኩረቱን የሚያደርገው ወጣቶች ላይ ሩና ቀሪዎች ላይ የዚህ መነሻው ደግሞ የዘመን መለወጫ ማለት ዘመን የሚለወጥበት ጊዜ የሚለወጥበት አውድ በዚህ አውድ ውስጥ ተፈጥሮ ራሱን የሚቀይርበት ጊዜ ነው። ፍጡራን ደግሞ ተፈጥሮን የሚያመሰግኑበት ከክረምቱ ወደ በጋው የሚሸጋገርበት የተስፋ ጊዜ ስለሆነ ይህን የተስፋ ጊዜ ተስፈኛ በሆኑ ወጣቶች በየቤቱ እየዞሩ የዘመን መለወጥን የሚያበስሩበት ባህላዊ ጫውታ ነው። ወጣት ሰላም መስፍን በየዓመቱ በየአካባቢያቸው ከጓደኞቿ ጋር ተሰባስበው ሽኖዬን እንደሚጫወቱ ገልጻለች። እንቁጣጣሽ የሚሄደው ልጃገረድ ነው። እንቁጣጣሽ በየዓመቱ አንዴ የሚመጣ ባህል ነው እና ልጃገረዶች ናቸው የሚሄዱት በብዛት። እና እንቁጣጣሽ ማለት ደስ ይላል ሁላችንም ተሰብስበን በዓመት አንዴ የምናሳልፍበት ነው። ዛሬ ደግሞ መዝጊያ ነው የምንጨፍረው። በአቅሜ ላይ ነው የምንጀምረው። መዝጊያ ነው ያው፣ ከአስራ አምስት ቀንም ሊሆን ይችላል፣ ግን እንደ ሰው ይለያያል። ጉሩብም በስራም በተለያየ ምክንያት ነው የምንሄደው። ሰው ጋር ስንሄድ ይዘን የምንሄደው በእጅ የሚያዝ አለ ጌጠማ፣ እና ብርም ይሰጣል፣ ምግብም ይሰጣል፣ ዳቦ በየቤቱ የተለያየ ነገር ነው ባህላቸውን የሚገልጽላቸው። እስቲ ስትሄዱ ሲጨፍሩ ምን ብላችሁ ምጨፍሩት? No yeah, she noe kame stalo ye bukifana, ben kunibu ki fun, Ugudaya <laughs> edu me tidino gutifan Sayanaya, Sayana da Vapka Rayana ወጣት ፈልመታ ደረጀ ከቢሾፍቱ ከተማ በባህላዊ ጭፈራው ላይ ለመሳተፍ አዲስ አበባ ተገኝቷል። ጎቤ ከነ ጋ ኩ አርጋሽርተን ረጫላት ከንከበጁ ቄሮ ፊቀሬዳ ቄሮ ፊቀሬ ጀጁ ከኒንፉነ ወን ከኒኔሩምኔዳ ጎቤን እንደምትመለከችው በአብዛኛው የሚያከብሩት ወጣቶች ናቸው። ወንዶችም ሴቶችም ቄሮና ቀሬ ናቸው የሚያከብሩት፣ ማለትም ያላገቡ ማለት ነው። ይህ ጨዋታ ክረምት አልፎ መስከረም ሲጠባ ነው የሚጀመረው። ይህ ባህል በመሀል እየጠፋ እየተረሳ ነበር። ነገር ግን አሁን ወጣቶች ተሰባስበን ባህሉን ለማስቀጠል ለማሳደግም እየሰራን ነን። በጣም ግሩም ባህል ነው። የተስፋ የአዲስ ዓመት የምስራች ማብሰሪያ ባህል ነው። በጣም ደስ ይላል። ይህ የጸደይ ወቅት ስገባ በደስታ በተስፋ ለመቀበል የሚደረጉ የባህላዊ ጫዋታዎች እንዲሁም ክንዋኔዎች በሀገር አቀፍ ደረጃ ተሰባስበው ኢትዮጵያን መግለጽ ከሚችሉ ከማይዳሰሱ ቅርጾች መካከል አንዱ እንዲሆን መስራት ይገባል ስል ወጣት ብሩክ ይናገራል። ሊናገርልን የሚችሉ እንደዚህ አይነት ሀብቶች እስካሉ ድረስ የሌሎች ወንድም ሕዝቦችንም የዘመን መለወጫ ሴቶች ቀላቅለን በሀገር አቀፍ ደረጃ ዓለም ሊናገርልን የሚችል አንድ የዘመን መርጎጫ ስርዓትን ማስቀመጥ ነው የዚህ ካርኒቫል ዋነኛና ትልቁ አላማ። ሌላው ይህ ካርኒቫል በሀገር አቀፍ ደረጃ ሲከበር አንዱ የቱሪስት መስህብ እንዲሆንና በዩኔስኮ እንዲመሰገብ ጥረት ማድረግ ነው። ሀገራችን ኢትዮጵያ ካሏት ባሎች ይህንን ገጸ በረከት ተጠቅማ በሀገር አቀፍ ደረጃ ይህንን ነገር ልንጠቀምበትና አንድ የቱሪስት መስህብ አድርገን በአገር ደረጃ ልንጠቀም የሚገባንን ጥቅም መጠቀም ይኖርበታል። ከዚህ ውጭ ወጣቶች ባህልና ሴታቸውን መሰረት አድርገው የሚገናኙበት ሀገር አቀፍ መድረክ ያስፈልገናል። ይህ ማለት ፖለቲካን መሰረት ያላደረገ ባህልና ማንነት ብቻ መሰረት ያደረገ ኢትዮጵያውያን ወንድሞች የሚገናኙበት፣ ኢትዮጵያውያን ወጣቶች የሚገናኙበት ትልቅ መድረክ እንዲሆን ይፈልጋል። የትኛውም ብሔር ዘንድ ዘመን የሚለወጥበት የራሱ ሴትና ባህል አለ። በዚህ ባህላዊ ጫወታ ላይ ወጣቶች የወደፊት የትዳር አጋራቸውን የሚያጩበት መድረክ መሆኑንም ነው ወጣቶች የገለጹት። ይህ ባህላዊ ጨዋታ ከጳጉሜ እስከ መስከረም ወር መጨረሻ በወጣቶች የሚከናወን ነው። ከዚህ በፊት በኦሮሚያ ክልል ገጠራማ በሆኑ በሁሉም አካባቢዎች በስፋት ይካሄድ የነበረው፣ አሁን አሁን ግን አዲስ አበባን ጨምሮ በሌሎች የክልል ከተሞችም እየታየ ይገኛል። ይህ የሚከናወነው ደግሞ ባህሉ እንዳይጠፋ በሚጥሩ ወጣቶች ነው። በመንግስት በኩል የኦሮሚያ ባህልና ቱሪዝም ቢሮ ይህ ባህል እንዳይጠፋ በየአመቱ እንዲከበር አስፈላጊውን ድጋፍ ያደርጋል ስሉ የቢሮው ምክትል ኃላፊ አቶ ሁንዴ ከበደ ተናግረዋል። ባህል የአንድ ህዝብ መገለጫ ነው። እንደ ጎቤና ሽኖዬ ያሉ የኦሮሞ ህዝብ ማንነት የሚገልጹ ባህላዊ ክንዋኔዎች በዓለም ቅርጽነት ቢመዘገቡ ጥሩ ይመስለናል ስሉ ወጣቶች አስተያየታቸውን ሰጥተዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ To take the cut

የተከበራችሁ አድማጮቻችን፣ የቅዳሜ ምሽት መሰናዷችንን እዚህ ላይ ፈጸምን። የምንሰናበታችሁ በሀሌሉያ ተክለ ጻዲቅ ቆየት ባለዘፈን ነው። የደን ገረመው፣ መሰናዶን የመራው ቆንጅት ታዬ፣ በምሽቱ ዋና አዘጋጅነት ኤልያስ አስማረ በቅንብሩ አብረናችሁ ቆይተናል። በነገው ምሽት እንገናኝ። ጤናስጥልኝ i to take